so ሆሮ ጉድሩና ምስራቅ ወለጋ ዞኖች ሁለት ወረዳዎች ውስጥ ታጣቂዎች ከትላንት በስቲያ ጥቃት አድርሰው ሲቪሎችን መግደላቸው ተገለጸ። በጥቃቱ በአጠቃላይ አስራ ሁለት ሰዎች መገደላቸውንና ቁጥራቸው በውል ያልተገለጸ ሰዎች መቁሰላቸውን የዓይን እማኝ ነን ያሉ ሰዎች ተናግረዋል። የሆሮ ጉድሩ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በአቤ ደንጎሮ ውስጥ ኦነግ ሸኔ ሶስት ሲቪሎችንና ሶስት የሚሊሻ አባላትን ገድለዋል ብለዋል። ከተጠፋውም ሁለት ታጣቂዎች ተገድለዋል ሲሉ አክለዋል። የምስራቅ ወለጋ ዞን አስተዳዳሪ ጉዳዩን አጣርቼ ምላሽ እሰጣለሁ ያሉ ቢሆንም ስልክ ባለማንሳታቸው ለጊዜው ሊሳካለት እንዳልቻለ ጠቅሶ ናኮር መልካ ተጨማሪ ዘገባ ልኳል። በሆሮ ጉድሮ ወለጋ አቤ ዶንጎሮ ወረዳ መንደር ሀያ ተብሎ በሚጠራው ቀበሌ ውስጥ መጋቢት 25 2013 ዓ.ም ከትናንት በስቲያ ንጋት ላይ ታጣቂዎች ባደረሱት ጥቃት ንጹሐን ዜጎችን መግደላቸውን የተናገሩት የአይን እማኝ እንደነበሩ ያመለከቱ አቶ አሊ ላቃቸው የተባሉ የአካባቢው ነዋሪ ናቸው። ኦነግ ሸኔ የተባለው የታጠቀ ቡድን ማንነትን መሰረት በማድረግ ያደረሰው ጥቃት ነው ይላሉ አቶ አሊ አሁን ሁሉ ያለፈው ከሌሊቱ አስራ አንድ ሰዓት ላይ ነው። የገብረ ውዳት ቢያ ማለት ነው። በዚያ የተጎዱት አምስት ናቸው፣ ስድስ እንደ የቆሰሉ ደግሞ ወደ አራት ወደ አምስት ቆስለዋል። በስም የሚያውቋቸው አሉ? አንዱ ሁሴን ይባላል፣ አንዱ የሱፍ ይባላል። ሌሎችን አላወቋቸውም፣ እነዚህን አውቃቸዋለሁ። ሁለቱ በአንድ ጊዜ ያለ ተቀበሩት። የመቷቸው ወነጎሽ ናቸው፣ ወነጎሽ ናቸው። ይህንን እርስዎ እንዴት አረጋገጡ? ሰዎች እነሱ ለሞቱ ከአምስት ሙተዋል። ሰት ለአካባቢው የመንግስት ጸጥታ አካል ያሳወቃችሁበት ሁኔታ ካለ ያው ካፌ ለማንኛውም ነገር አለም ብናመለክት የለን አማራን ለማጥፋት ነው እነሱ የተነሱ። ሌላው ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይገለጽ የጠየቁ የአይንማኝነታቸውን ማኝነታቸውን ያስረዱ የአካባቢው ነዋሪ በበኩላቸው በምስራቅ ወለጋ ጉደያ ቢላ ወረዳ ብሎ የጀሬ ቀበሌ ውስጥ የኦነግ ሸኔ ታጣቂዎች ስድስት ሰዎችን ገለዋል ብለዋል። ሲታይ እንዴት ነው? ሀያት ሰዎች ሞተዋል። እንዳደረሷትም እንዳ አንድ ሴትም አሁንም ጠፍታናለች። ጉዳዩን አስመልክቶ ጥያቄ ያቀረብንላቸው የሆሮ ጉድሮ ወለጋ ዞን አስተዳዳሪ አቶ በቀለ ደቻሳ በበኩላቸው በአቤ ዶንጎሮ ውስጥ ጥቃት መፈጸሙን ጠቅሰው የጥቃቱ ፈጻሚዎችም የኦነግ ሸኔ አባላት ናቸው ብለዋል። በጥቃቱ ሶስት ሲቪሎችና ሶስት የሚሊሻ አባላት መገደላቸውን የተናገሩት አቶ በቀለ የተገደሉትን ሲቪሎች ማንነት ከመግለጽ ተቆጥበዋል። የመንግስት ጸጥታ ኃይሎች በወሰዱት እርምጃ ሁለት ታጣቂዎች መገደላቸውንም ተናግረዋል። ናሸዶንጎሮ ይቺ የኦነግ ሸኔ የሌብነት ስራ ነው የምትሰራው አቤ ዶንጎሮ ውስጥም በመንግስት ሚሊሻዎች ላይ ተኩስ ከፍታ ሶስት ሚሊሻዎች እንገላለች ሶስት ንፁሃን ዜጎችም እንዲሁ ሞተዋል ሚሊሻዎቻችንም በወሰዱት የአፀፋ ምላሽ ከታጣቂዎቹ መካከል ሁለቱ ተገለዋል አንዱ ደግሞ ተይዟል ብለዋል በዞን ውስጥ ሰሞኑን ጥቃት በመሰንዘር የማህበረሰቡን ኑሮ ስጋት ላይ የጣሉ ንፁሃንን ኢላማ ያደረጉ ከ60 በላይ ታጣቂዎች መገደላቸውን የተናገሩት አቶ በቀለ ከ30 በላይ ታጣቂዎች ማርከናል ብለዋል። አስተዳዳሪው አክለውም ታጣቂዎቹ ጉዳት እያደረሱ ያሉት በአማራ ብሔር ተወላጆች ላይ ብቻ ሳይሆን በኦሮሞ ተወላጆችም ጭምር ላይ ነው ብለዋል። ጽሁፍ ወልፋ ነጅራ አጫቱረት አብረው የሚኖሩ የተጋቡ የተዋለዱ የኦሮሞና የአማራ ህዝብን ለማጣላት ኦነግ ሸኔ ፍላጎቷን አላማዋን ለማሳካት ነው እንዲህ የምታደረገው። ከኦሮሞ ህዝብ መካከልም የኦሮሞ ሴት፣ የኦሮሞ ህዝብ የመንግስት ስራ ኃላፊዎች የሆኑትን ብዙ ሰዎችን ገለዋል። ባገኙበት እድልም በአማራ ተወላጆች ላይ ጥቃት ይሰነዝራሉ። እኛም ዝም ብለን ቁጭ አላልንም። ስልሳ ዘጠኝ የሚሆኑ የኦነግ ሸኔ አባላት እንገለናል። ከሰላሳ በላይ የሚሆኑትን ማርከናል። የተለያዩ የጦር መሳሪያዎችንም ይዘናል። ለእነሱ የሚሰሩ ህዋሶቻቸውንም እንዲሁ እየያዝን ነው ብለዋል። የመንግስት ጸጥታ ኃይሎች ከታጣቂዎች ጋር በመሆን ነው ጥቃት የሚሰነዝሩብን በማለት አንዳንድ የአይን ማኝነታቸውን የተናገሩ ሰዎች ለገለጹትም አቶ በቀለ ተከታዩ ምላሽ ሰጥተዋል። ይህን መረጃ የሰጧችሁ ራሳቸው ኮኔክሽኔዎች ናቸው። በዚህ ጉዳይ ላይ በአካል ተገኝታችሁ ያለውን ሁኔታ መንግስት ለህዝቡ ምን እየሰራ እንደሆነ ማየት ትችላላችሁ። የኦሮሞና አማራ ሚሊሻዎች ተቀናጅተው ነው የሚሰሩት እነሱ የሚሉትን እኩይ ተግባርም መንግስት አይፈጽምም ብለዋል። በሌላ በኩል በምስራቅ ወለጋ ጉደያ ቢላ ውስጥ ከትናንት በስቲያ ደረሰ የተባለውን ጥቃት በተመለከተ በስልክ ምላሽ ለመስጠት ቃል ገብተው የነበሩ የዞኑ ፖሊስ አዛዥ ኮማንደር ታሪኩ ቆይተን ስንደውልላቸው መልሰን ልናገኛቸው አልቻልንም። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔን የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ደሪባ ባለፈው ሳምንት ከቪኦኤ ጋር ባደረጉት የስልክ ቃለ ምልልስ እኔ የምመራው የኦሮሞ ነጻነት ሰራዊት የገደለው አንድም ንጹህ ሰው የለም። በሕጋችን ንጹሐንን የሚገድል ይረሸናል። መወቃቀሱ ለሚያልቁ ንጹሐን የእግዚአብሔር ፍጡር መጫወቻ ቁማር መሆን የለበትም። እንደዚህ አይነት የንጹሐን ግድያ ኢትዮጵያ ውስጥ በዝቷልና ማጣራት ያለበት ገለልተኛ አካል ነው ማለታቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ